የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይልሳት ላይ በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። የአፍሪቃ መሪዎች በጆሃንስበርግ ጉባኤያቸው አነታራኪ ነጥቦችን ማንሳታቸው ተሰማ። የአልበሽርን ጉዳይ አነታራኪ ስትይ መጥራትሽ አስገራሚ ነው። ምክንያቱም ጉዳዩ በአፍሪካውያኑ ዘንድ አጨቃጫቂ ሆኖ አለመታየቱ ነው። ለኛ ግን በጣም አነጋጋሪ ሆኖን ያገኘ ነው። ምክንያቱም አልበሽር ተይዘው እንዲታሰሩ ድጋፋችንን ሰጥተናል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድን ድምጽን የሰማ ነው ከአጨቃጫቂዎቹ ነጥቦች አንዱ የሱዳኑ ፕሬዚደንት በጉባኤው መገኘት መሆኑን ከገለጹበት የተቀነጨበ ነው። ዝርዝሩ በእለቱ አብይ ርዕስ ተይዘዋል። ዛሬ በመደበኛነት የሚቀርቡት ፕሮግራሞች ንግድና ምጣኔ ሀብት እንዲሁም ደግሞ ትናንት በጊዜ ጥበት ወደ ዛሬ ያመጣ ነው ጤና ናቸው። በቅደም ተከተል ይቀርባሉ። በኋላ ከምሽቱ የዓለም ዜናዎቻችን መካከል አልቃይዳ ምክትል መሪውና የየመኑ ቅርንጫፍ ዋና አዛዥ የነበረው ናስር አልውሄሺ የሚባለው በዩናይትድ ስቴትስ የድሮን ጥቃት ተገደለ ሲል አስታወቀ የሚለው ይገኝበታል። ጤና ይስጥልን አድማጮች፣ እንደምን ውላችሁ አምሽታችኋል። ዛሬ ማክሰኞ ሰኔ 9 2007 ዓ ምት ነው። የምናስተናግዳችሁን አዲሱ አበበና ቆንጅት ታየ ነን። የቢል ባርበር ፕሮግራሙን በምህንድስና ቴሌላይም ቤት ደግሞ ያቀናብርልናል። አሁን በቅድሚያ ዜና። አልቃይዳ ምክትል የቡድኑ መሪና የየመኑ ኃይለኛው ቅርንጫፍ ዋና አዛዥ የነበረው ናስር አልውሄሺ ባለፈው ሳምንት በዩናይትድ ስቴትስ ሰው አልባ አጥቂ ድሮን መገደሉን አስታወቀ። ቡድኑ በቪዲዮ ባሰራጨው መግለጫው ባለፈው አርብ በደቡብ ምስራቃዊቱ ሙካላ ከተማ በደረሰው ጥቃት ውሄሺና ሌሎች ሁለት ሰዎች ተገድለዋል ብሏል። አዲሱ የቡድኑ መሪ ሆኖ እንዲተካም ቃሲም አልሪሚ የሚባል ሰው መሾሙ ታውቋል። ትናንት ማታ የዩናይትድ ስቴትስ ባለስልጣናት በሰጡት ቃል ውሄሺ መገደሉን ለማጣራት እየሰራ ነው ነው ያሉት። በድሮን ጥቃቱ የአሜሪካ የስለላ ድርጅት ሲአይኤ እጅ ይኖርበት እንደሆነም ባለስልጣናቱ የተናገሩት ነገር የለም። ውሃሺ የአልቃይዳው መሪ የአይማን አልዛዋሃሪ ምክትልና በአንድ ወቅትም የቀድሞ አሸባሪ መሪ የኦሳማ ቢንላደን ረዳት እንደነበረ ተገልጿል። የዩናይትድ ስቴትስ ከሁሉም የአልቃይዳ ቅርንጫፍ ቡድኖች አደገኛው የምትለው የአካፕ መሪ የሆነው በ2009 ዓ ም እንደሆነ ተነግሯል። በእርሶ አመራር ስር ይህ ቡድን በዚያው አመት በፈረንጆች ገና እለት አንድ የዩናይትድ ስቴትስ አውሮፕላን ላይ ቦምብ ለማፈንዳት የተደረገውን ሙከራ ጨምሮ በርካታ ከባድ የጥቃት ሴራዎች አቅዶ እንደነበረ ነው የተነገረው። ባለፈው የካቲት ወር ፈረንሳይ ፓሪስ ውስጥ በሻርሊ ኤብዶ መጽሔት ዝግጅት ቢሮ ላይ ሕይወት ያጠፋውን ጥቃት ኃላፊነት የወሰደው ይኸው ቡድን መሆኑም የሚዘነጋ አይደለም። የሊቢያው የአልቃይዳ ግብረ አበር ቡድን ዩናይትድ ስቴትስ ባደረሰችው የአየር ጥቃት ተገድለዋል ያላቸውን ሰዎች ስም ዝርዝር በዛሬ ዕለት አወጣ። የጥቃቱ ዋና ኢላማ የነበረው ሞክታር ቤልሞክታር ስም ግን የለበትም። ቡድኑ አንሳር አልሻሪያ ባወጣው መግለጫ ዝርዝሩ ላይ ካሉት ሌላ የተገደለ ሰው የለም ሲል አስተባብሏል። ዩናይትድ ስቴትስ ሊቢያ ውስጥ ያደረሰችው የአየር ጥቃት እንደ አውሮፓ አቆጣጠር በ2011 ዓ ም የረጅም ጊዜው መሪ ሙሐመር ጋዳፊን ከስልጣን ካስወገደው አመፅ ወዲህ የመጀመሪያ መሆኑን ታውቋል። የእስላማዊ ግብረ አበር አልቃይዳ ከፍተኛ አመራር አባል የነበረውና ከሶስት ዓመታት በፊት በደም የፈረመው ሰራዊት ብሎ የራሱን ቡድን ያቋቋመው ሞክታር መገደሉን የዩናይትድ ስቴትስ ባለሥልጣናትም ማረጋገጫ አልሰጡበትም። ዩናይትድ ስቴትስ ሰውየውን በ2013 ዓ ም አልጄሪያ ውስጥ በሚገኝ ነዳጅ ጣቢያ ሶስት አሜሪካውያንን ጨምሮ 37 ሰዎች የገደለውን ጥቃት የመራ ነው በማለት ወንጅላዋለች። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቀድሞው የግብጽ ፕሬዚደንት ሞሐመድ ሞርሲ ላይ እንደ ኤውሮፓውያን አቆጣጠር በ2011 እስረኞች ወህኒ ቤት ሰብረው ካመለጡበት ድንገት በተያያዘ የተሰጣቸው የሞት ቅጣት ብይን እንዲጸና ዛሬ ያስቻለው ፍርድ ቤት እንደወሰነ ታወቀ። ሞርሲና ሌሎች አንድ መቶ ተከሳሾች ላይ ብይኑ የተላለፈባቸው ባለፈው ወር እንደነበረ ይታወሳል። ፍርድ ቤቱ በተጨማሪ ሚስተር ሞርሲ ላይ የፍልስጤሞች ቡድን ሀማስን ጨምሮ ከተለያዩ የባዕዳን ቡድኖች ጋር ተመሳጥረዋል ተብሎ በተመሰረተባቸው የተለየ ክስ እድሜ ልክ እስራት ፈርዶባቸዋል። ሚስተር ሞርሲ በወቅቱ የጦር ኃይሎች አዛዥ በነበሩት የአሁኑ የሀገሪቱ ፕሬዚደንት አብደልፋታህ ኤልሲሲ ከስልጣን ከተገለበጡ ከ2013 ወዲህ የሀገሪቱ መንግስት በያዘው ዘመቻ በሳቸውና በታገደው ፓርቲያቸው ሙስሊም ወንድማማችነት መሪዎች ላይ በርካታ ክሶች መስርቷል። በዛሬው ብይን የሙስሊም ች ፓርቲ መሪው ሞሐመድ ባድም የሞት ቅጣት የተወሰነበት ሲሆን ሌሎች የቡድኑ መሪዎችም የእድሜ ልክ እስራት ቅጣት ተወስኖባቸዋል። ሶሪያ ውስጥ ኩርዶቹ ተዋጊዎችና መንግስቱን እየወጉ ያሉት አማጽያን ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ታጣቂዎች አባራው ስትራቴጂካዊቱን የድንበር ከተማ ታል አብይድን ሙሉ በሙሉ መቆጣጠራቸው ተገለጠ። የሶሪያ ሰብአዊ መብት ቅኝት ቡድን እንዳስታወቀው የእስላማዊ መንግስት ቡድን ተዋጊዎች ከደቡባዊና ምዕራባዊ የከተማ መንደሮች ሸሽተው ወጥተዋል። በከተማ ውስጥ ብዛት ያለው የሚቀበር ፈንጂ ተነስቶ ተነስንሶበታል ሲልም ቡድኑ አስታውቋል። ቱርክ ድንበር ላይ ያለች ከተማ መያዙን ጽንፈኛው ቡድን በደቡብ ካለች ዋና ከተማ ከራቃ ጋር የሚገናኝበትን መስመር ይዘጋበታል። ጽንፈኛ ቡድን ያን መስመር ጦር መሳሪያ እና ተዋጊ ወደ ሶሪያ ለማስገባት ነዳጅ በኮንትሮባንድ እየሸጠ ገቢ ለማግኘት በዋናነት የሚጠቀምበት ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን በዘንድሮ የአውሮፓውያን ዓመት ሀገራቸው አሁንም ባላት የኒውክሌር ክምችት ላይ ከአርባ የሚበልጡ አህጉር ተሻጋሪ ተወንጫፊ ሚሳይሎችን እንደምትጨምር ይፋ አድርገዋል። ፕሬዚደንቱ ዛሬ ሞስኮ አቅራቢያ የሀገሪቱ የመከላከያ ሚኒስቴር ዓለም አቀፍ የጦር ሰራዊት ትርኢትን ሲከፍቱ ባደረጉት ንግግር አዳዲሶቹ ሚሳይሎች በቴክኖሎጂ እጅግ በጣም የረቀቁትን ጨምሮ ማናቸውም የሚሳይል መከላከያ የማይደፍራቸው ናቸው ማለታቸው ተጠቅሷል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መረጃ መሰረት ሩሲያ በአሁኑ ወቅት 1582 ኒውክሊየሮችን የጠመዱ 515 አህጉር ተሻጋሪ ተወንጫፊ ሚሳይሎች፣ ከባህር ሰርጓጅ መርከቦች የሚወነጨፉ ሚሳይሎች እና ከባድ ቦምብ ጣዮች እንዳሏት ይነገራል። የሩሲያው ፕሬዝደንት ቀደም ብሎ የተሰማውን አስተያየት የሰጡት በምስራቅ ዩክሬኑ ጦርነት የተነሳ በሀገራቸውና በኔቶ መካከል ውጥረቱ እየጋመ ባለበት በአሁኑ ወቅት ነው። ከዚያም በላይ ዩናይትድ ስቴትስ በምስራቅ አውሮፓና በባልቲክ ሀገሮች ከባድ መሳሪያና ወታደሮቿን በቋሚነት ለማስፈር እቅድ ያላት መሆኑ በምዕራባውያን ጋዜጦች መዘገባቸው መዘገቡን ተከትሎ ነው የዋይት ሀውስ ቃል አቀባይ ጃሽ እርነስት ዘገባዎችን አስመልክተው ሲናገሩ እቅዱ ገና በፖሊሲ ቀረጻ ሂደት ላይ ነው ብለውም፣ ነገር ግን ቀደም ብሎም ቢሆን የምንከተለው ከምንከተለው ስትራቴጂ ጋር የሰመረ እንቅስቃሴ ነው ማለታቸው ተጠቅሷል። የሩሲያዊ የውጭ ጉዳይ ሚኒስቴር በሰጠው አስተያየት ይህ ወታደሮችንና መሳሪያ በቋሚነት የማስቀመጡ እቅድ መዘዙ አደገኛ የሆነ ወታደራዊ ፍጥጫ ሊቀሰቅስ ይችላል ሲል አስጠንቅቋል። በመጨረሻም የዩናይትድ ስቴትስ መንግስት የሰራተኛ ቀጣሪና የቴክኖሎጂ ባለስልጣናት ቢያንስ አራት ነጥብ ሁለት ሚሊዮን የአሁንና የቀድሞ የፌዴራሉ መንግስት ሰራተኞች የግል መረጃ ለስርቆት ያጋለጠውን የሳይበር ሴኩሪቲ የኢንተርኔት ደህንነት ጥቃት መከላከል ባለመቻላቸው የኮንግሬስ አባላት ከባድ ነቀፋ አውርደውባቸዋል። የምክር ቤት አባል ጄሰን ቻፌርዝ የፌዴራሉን መንግስት የሰራተኛ ቅጥር አስተዳደር መስሪያ ቤት ኦፒኤም ኃላፊ የሆኑትን ካተሪን አርችሌታን ሙሉ በሙሉ በስራ ወድቀዋል ብለዋቸዋል። የዩናይትድ ስቴትስ ምክር ቤት የቁጥጥር ኮሚቴ ሊቀመንበር የሆኑት ቻፌርዝ የሰራተኛ አስተዳደር መስሪያ ቤት የመረጃ ደህንነት አያያዝ የቤትን በሮችና መስኮቶች በሙሉ ክፍት ትቶ ማንም አይገባም፣ ምንም ነገር አይወሰድም ብሎ እንደመጠበቅ ይቆጠራል ሲሉም ነቅፈዋል። የመስሪያ ቤቱ አሰራር ተከታታዮች የግል መረጃዎች ለስርቆት የተጋለጡ መሆናቸውን ባለፈው ዓመት አስጠንቆ ሳለ፣ መረጃዎቹ በድብቅ ጽሁፎች እንዲቀመጡ ያልተደረገበት በምን ምክንያት እንደሆን ማወቅ እንፈልጋለን ሲሉም ጠይቀዋል። የፌዴራሉ የሰራተኛ አስተዳደር ኃላፊ ያለን መረጃ ወይም ያለን ያረጀ አሰራር በመሆኑ አልተቻለም ሲሉ መልሰዋል። ዜናው አበቃ። አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ዝግጅታችንም እስከ ምሽቱ አራት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እየተላለፈ ነው። የምናስተናግዳችሁም እኔ ቆንጅ ይታየና አዲሱ አበበነን። አሁን የዕለቱን አብይ ርዕስ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጆሃንስበርግ ከተማ በአፍሪካ ኅብረት የመሪዎች ጉባኤ ወቅት ከአሜሪካ ድምፅ ራዲዮ ጣቢያ ጋር ተወያይተዋል። ባለስልጣኗ በዚህ ከቪኦኤ ጋር ባካሄዱት ቃለ ምልልስ የመሪዎቹን ጉባኤ በአብዛኛው ባነጋገሩ አራት ነጥቦች ላይ አትኩረዋል። ዘጋቢያችን አኒታ ፓውል ተከታዩን አድርሳናለች፣ ሰሎሞን ክፍሌ ያቀርበዋል። በዘንድሮው የአፍሪካ መሪዎች ስብሰባ ላይ ብዙ አነጋግረዋል የተባሉ አራት ጉዳዮች የትኞቹ ናቸው? አንደኛው አጨቃጫቂው የሱዳኑ ፕሬዝደንት ኦማር አልበሽር በጆሃንስበርጉ የመሪዎች ጉባኤ ላይ መገኘት ነው። ሁለተኛው በደቡብ ሱዳን የቀጠለው ውጊያ፣ ሦስተኛው የቡሩንዲው የፖለቲካ ቀውስ እና አራተኛው የአፍሪካ መሪዎች ሥልጣን ላይ ለመቆየት የሚያደርጉት ሙከራ እየተለመደ መምጣቱ ሲሆን፣ ትልቁ ጥያቄ ደግሞ ከአፍሪካ ኅብረት ችግሮች በኋላ እውን ድርጅቱ አሁንም ታማኝነት አለው የሚለው ነው። በዩናይት ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለተነሱት ለእነዚህ አራት ነጥቦች ተራ በተራ ይመልሳሉ። ያስቀደሙት በአነታራኪው የሱዳኑ መሪ ኦማር አልበሽር በመሪዎቹ ጉባኤ ላይ መገኘትን ነው። የአልበሽርን ጉዳይ አነታራኪ ስትይ መጥራትሽ አስገራሚ ነው። ምክንያቱም ጉዳዩ በአፍሪካውያኑ ዘንድ አጨቃጫቂ ሆኖ አለመታየቱ ነው። ለእኛ ግን በጣም አነጋጋሪ ሆኖ ነው ያገኘነው። ምክንያቱም አልበሽር ተይዘው እንዲታሰሩ አይሲሲ ማለትም ዓለም አቀፉ የወንጀል ፍርድ ቤት ላወጣው ማዘዣና ጥረት ድጋፋችንን ሰጥተናል። የአይሲሲ ፈራሚ ሌሎች የአፍሪካ ሀገሮችም ፕሬዚዳንቱን ይዘው ለፍርድ እንዲያቀርቡ አበረታተናል። እነኛ የሰብአዊ ፍጅት ሰለባዎችና ሌሎች ሱዳን ውስጥ ስቃይ የደረሰባቸው ሰዎች ፍትህ ለማግኘት እድል ሊኖራቸው ይገባል። ያ ሳይሆን ቀርቶ የበሽር ጉባኤው ላይ መገኘት ዓላማውን ወደ ኋላ የጎተተ ይመስለኛል። ሊንዳ ቶማስ ግሪንፊልድ ሌላው በስፋት የተችበት ጉዳይ በደቡብ ሱዳን የቀጠለው የእርስ በርስ ጦርነት ነው። ውጊያው ከጀመረ አመት ተመንፈቅም አልፎ መፍትሄ አለመገኘቱ አሳዛኝ ነው ብለዋል። ለደቡብ ሱዳን ህዝብ ሰላም መገኘት አለበት ሲሉም አበክረው መክረዋል። ቶማስ ግሪንፊልድ በደቡብ ሱዳን ሰላም ለማስፈን በእርግጥ ብዙ መሰራት ይኖርበታል። ግጭቶቹ ከጀመሩ ከአንድ አመት ከስድስት ወር በኋላ እንኳን ለደቡብ ሱዳን ህዝብ ሰላም ማምጣት ባለመቻላችን ደግሞ ክፉኛ አዝነናል። ስለዚህ ተፋላሚ ወገኖች ለሰላም መንገድ ይፈልጉ ዘንድ ተጨማሪ ተጽዕኖ የማድረጉን ጥረት በጣም እንደግፋለን። በተባበሩት መንግስታት ድርጅት በኩል ደግሞ ተጨማሪ ማዕቀብ እንዲጣል እንገፋለን። እስካሁን ጫናው የተሰማቸው አይመስልም። በመሆኑም ነው በውጊያው የቀጠሉት። እንደምታውቂው በጦርነቱ ሳቢያ ብዙ በጣም ብዙ ሱዳናውያን ተጎድተዋል። በሺዎች የተቆጠሩ ሰዎች በስደት ድንበር አቋርጠው ገብተዋል። ብዙ ሺዎች ናቸው ከቤት ንብረታቸው የተፈናቀሉት መጪውን የክረምት ዝናብ ስናስብ ደግሞ ህዝቡ የበለጠ እንደሚሰቃይ ስለሚገባን ያስጨንቀናል። ስለዚህ ውጊያውን ለማስቆም የሚያስችል መፍትሄ ማግኘቱ አማራጭ የሌለው ግዴታ ይሆናል። ለሱዳንና ለደቡብ ሱዳን ህዝብ ሰላም የሚመጣበትን መንገድ ማግኘት አለብን። በጎረቤት ቡሩንዲ የተፈጠረው የፖለቲካ ቀውስም በጣም አሳስቦናል ብለዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ ችግሩን የፈጠሩት ደግሞ ራሳቸው ፕሬዚደንቱ ናቸው ይላሉ። ብዙ አዎንታዊ ተግባራት አከናውነው የተመሰገኑትን ያህል ሁኔታዎች በአሁኑ ጎዳና ከቀጠሉ ግን ቅርስ አይኖራቸውም ይወድማል ብለዋል። አዎን፣ በቡሩንዲ የቀጠለው ሁኔታ በጣም አሳስቦናል። ችግሩን የፈጠሩት ደግሞ ለሶስተኛ የስራ ዘመን ለመመረጥ ጥረት የያዙት ፕሬዝዳንት ናቸው ይህ ደግሞ ግልጽ የፖለቲካ ውሳኔ ነው ብለን ነው የምናምነው። ከአካባቢውና ሌሎች ሀገሮች በተደጋጋሚ የሚንሰማው ነገር ውሳኔው ከህገ መንግስት ጋር የተያያዘ ነው የሚል ነው። በብሩንዲ ህገ መንግስት ውስጥ ግን ፕሬዚዳንቱ ለሦስተኛ ጊዜ መወዳደር ይችላሉ የሚል አንቀጽ አንድም ቦታ ላይ የለም። ይሄ እራሳቸው ፕሬዚዳንቱ የደረሱበት ውሳኔ ነው። ሀገሪቱ ላይ አደጋ ሊያስከትል እንደሚችል መታወቅ ይኖርበታል። ፕሬዚዳንቱ ሀገራቸው ውስጥ ሰላም የማስፈን ጥሩ ቅርስ አስመዝግበዋል፣ ወደፊት አራምደዋታል ብሩንዲን። ሁኔታው በአሁኑ መንገድ ከቀጠለ ግን ሁሉም ፈራሽ ነው። ህገ መንግስቶቻቸውን እየቀየሩ የስልጣን ዘመናቸውን ለማራዘም የሚፈልጉ የአፍሪካ መሪዎች እየተበራከቱ መምጣት ሌላው የአህጉሪቱ አብይ ችግር መሆኑንም አውስተዋል። የአሜሪካኗ ባለሥልጣን የዩናይትድ ስቴትስ ፖሊሲም እንደማይደግፋቸው ይናገራሉ። ቶማስ ግሪንፊልድ ከባልደረባችን አኒታ ፓወል ጋር ባደረጉት ቆይታ ፖሊሲያችን ግልጽ ነው። ህገ መንግስቱን እየለወጡ የስልጣን ዘመናቸውን ለማራዘም የሚፈልጉ ፕሬዚዳንቶችን አንደግፋቸውም። አንዳንድ ሀገሮችማ እንዲያውም የስልጣን ዘመን ገደብ የላቸውም፤ እነርሱንም እንቃወማለን። በአንድ ሀገር ውስጥ ዲሞክራሲ እንዲያብብ ከተፈለገ የመንግስት መለወጥ በየጊዜውም የመንግስታት ሽግግር መኖር አለበት። አንድ ሀገር ወይም ስልጣን ላይ ያለ መሪ እራሱን ለመጥቀም ሲል ብቻ ህገ መንግስቱን ከቀየረ ግን በግልጽ እንነግረዋለን፣ እንቃወማለን። ይህንን አቋማችንን ባገኘነው አጋጣሚ ሁሉ በግልጽ ተናግረናል። ከአካባቢው ሀገሮች የምናገኘው ምላሽም አበረታች ነው። ኢኮዋስ ማለትም የምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገሮች ለምሳሌ ፕሬዚዳንቶቻቸውን የስልጣን ዘመናቸውን እንዲያራዝሙ የሚያደርግ ህግ ሊያወጡ እንደሆነ አውቃለሁ። እስካሁን ይፋ አልተደረገም፣ ነገር ግን ጥሩ ጅማሮ ነው። ወደ አኒታ ፓውል የመጨረሻ ጥያቄ ይሆናል የምናልፈው። ኤዩ ታማኝነት አለ ወይ ስትል ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከፍተኛ ዲፕሎማቷ ለሊንዳ ቶማስ ግሪንፊልድ ወዳቀረበችው በእርግጥ እንጂ ሲሉ ነው የሚጀምሩት። አሁን በእርግጥ እንጂ ኤዩ የሚታመን ድርጅት ነው። እንደ ተባበሩት መንግስታት ሁሉ የአፍሪካ ህብረትም የተመሰረተው በአባል ሀገሮች ነው። አባል ሀገራቱ ደግሞ ነጻና ሉዓላዊ ናቸው። ስለዚህ ኤዩም እንደ ተባበሩት መንግስታት አባላቱን በአንድ ላይ በማምጣት ለውስብስብ ጉዳዮች መፍትሄ እንዲፈልጉ የማድረግ ተመሳሳይ ኃላፊነት አለው። በዚህ ረገድ ደግሞ ስኬቶችን ያስመዘገቡበት ጊዜ አለ። ለምሳሌ ሊቀመንበሩ ዙማ ለሶስተኛ የሥራ ዘመን ፈላጊ ፕሬዚዳንቶች ጠንካራ ማስጠንቀቂያ ማውጣታቸው ያስመዘግናቸዋል። ኤዩ የአፍሪካ መሪዎች ለኢኮኖሚ እድገት ድጋፍ እንዲሰጡና በሚሊዮኖች ለሚቆጠሩ ወጣቶች ስራ እንዲፈጥሩ፣ የሴቶች መብት እንዲከበሩ፣ እና አህጉሪቱ ውስጥ የሚካሄዱ ውጊያዎች እንዲቆሙ ያደረጓቸው ጥረቶች ሁሉ የሚመሰገኑ ናቸው። ድርጅቱ በዚህ አኳያ ያደረጋቸው ጥረቶች መቶ በመቶ ተሳክተዋል? የለም። ሀምሳ ከመቶስ አላውቅም። የማውቀው ግን ጠቃሚ ድርጅት መሆኑን፣ ገና ብዙ ስራ ወደፊት እንደሚጠብቀው ነው። የድርጅቱን የሁለት ሺ አስራ ስድስት አጀንዳዎች ስናይ ደግሞ አህጉሪቱ ውስጥ ጠንካራው ተቋም እንደሚሆን እንገምታለን። ሌላው ደግሞ ከዚህ የጆሀንስበርግ ጉባኤ በፊት በሌሎች ሶስት የአፍሪካ መሪዎች ስብሰባ ላይ ተገኝቻለሁ። ይህም ከበርካታ የተለያዩ መሪዎች ጋር ተገናኝቼ ለመነጋገር እድል ሰጥቶኛል። በስብሰባ ይሁን በእራት ማዕድ ዙሪያ ስንገናኝ በጋራ በሚያሳስቡን ጉዳዮች ላይ እንወያያለን። ከመሪዎቹ ጋር ብቻም ሳይሆን ከልዩ ልዩ የተባበሩት መንግስታት ልዩ ተጠሪዎች ጋር እንገናኛለን። በዚች በሁለት ቀናት ጊዜ ውስጥ ከእነዚህ ሁሉ መሪዎች፣ ውጭ ጉዳይ ሚኒስትሮች፣ የድርጅት ኃላፊዎች ጋር ተገናኝቶ መነጋገሩ በጣም ጠቃሚ ሆኖ አግኝቸዋለሁ። ቪኦኤ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጋር ያደረገው ውይይት በዚሁ ያበቃል። አሁንም ደቡብ አፍሪካ እንቆያለን። መጽሔቱም እዛው የደቡብ አፍሪካ ዜና ነው። ዘጋቢውም አኒታ ፓውን ነች። በደቡብ አፍሪካ ጆሐንስበርግ የተሰበሰቡት የአፍሪካ ሕብረት መሪዎች በአህጉሪቷ የተደቀኑ የአስተዳደር ፈተናዎችን በተለይ በብሩንዲ የተቀሰቀሰውን የፖለቲካ አለመረጋጋት አስመልክቶ አበረታች ውይይቶችን ማድረጋቸው ሲገለጥ በሌላ መልኩ በዓለም አቀፉ የወንጀል ፍርድ ቤት አይሲሲ በጦር ወንጀልና ዘር ማጥፋት ክሶች የሚፈለጉት የሱዳኑ ፕሬዝዳንት ኦማር አልባሽር በጉባኤው መገኘት በጉባኤው ላይ ጥላ አጥልቶበታል ትላለች አኒታ ፖል። ሄኖክ ነው የሚያቀርበው። በጆሀንስበርግ በተካሄደው የአፍሪካ ህብረት ጉባኤ የቡሩንዲና የደቡብ ሱዳን የፖለቲካ አለመረጋጋትን አስመልክቶ ውይይት ቢካሄድም የሁለት ቀናቱን ጉባኤ ቀልብ የሳበው የሱዳኑ ፕሬዝዳንት ኦማር አልበሽር ዙሪያ የተቀሰቀሰው የዲፕሎማሲ ውዝግብ ነው። ሚስተር በሽር በደቡብ አፍሪካ ፍርድ ቤት ሀገሪቱን ለቀው እንዳይወጡ ውሳኔ ከተላለፈ በኋላ ሰኞ እለት ወደ ካርቱም ማምራታቸው የመገናኛ ብዙሃን የመነጋገሪያ ርዕስ ሆኖ ነው የሰነበተው። የአፍሪካ ህብረት ኮሚሽን ሊቀመንበር እንኮሳዛና ትላሚኒ ዙማ የሱዳኑ ፕሬዝዳንት ኦማር አልበሽር በደቡብ አፍሪካ መገኘታቸውና በቁጥጥር ስር እንዳይውሉ መወሰኑ የሚያስገርም ነገር አይደለም ይላሉ። የደቡብ አፍሪካ መንግስትም ፕሬዚዳንት አልበሽር እንደ አፍሪካ ህብረት አባል ያለመከሰስ መብት አላቸው በሚል መለቀቃቸውን ገልጿል። ሱዳን የአፍሪካ ህብረት አባል ስለሆነች በጉባኤያችን ሁልጊዜም መሪዎቿ ይገኛሉ። ስለዚህ ዛሬ ይህ ሁሉ መሸበር ለምን እንደተፈጠረ አልገባኝም። በአዲስ አበባ ጉባኤያችንን ስናካሄድ የተመለከተ ሰው ሁልጊዜም እንደሚገኙ ያውቃል ስለዚህ እንደ አፍሪካ ህብረት የተለየ ነገር የለም ጉባኤያችንን ሁልጊዜም ይሳተፉበታል የወቅቱ የአፍሪካ ህብረት ሊቀመንበር የዚምባብዌው ፕሬዚዳንት ሮበርት ሙጋቤ የአፍሪካ ሀገሮች ከዓለም አቀፉ የወንጀል ፍርድ ቤት አይሲሲ አባልነት ራሳቸውን ማግለል አለባቸው ይላሉ ለዚህም ምክንያቱ የአፍሪካ ሀገሮች ፍትሐዊ አግባብነት በሌለው መልኩ በፍርድ ቤቱ ስለሚከሰሱ ነው ብለዋል። ሙጋቤ በአሁኑ ወቅት ከአይሲሲ ራሳችንን እናርቅ የሚሉ ሐሳቦች እየተንሸራሸሩ ነው። ይህን ፍርድ ቤት ያቋቋመውን ስምምነት የፈረሙት የአፍሪካ ሀገሮች በተናጠል ነው፣ እንደ አፍሪካ ህብረት በአንድነት አይደለም። አይሲሲ አንዳንድ ከምርጫና ከሌሎች ጉዳዮች ጋር የተያያዙ ችግሮቻችን ለመፍታት ይረዳናል የሚል ሕሳቤ ነበር። በአሁኑ ሰዓት ስምምነቱን የፈረሙ ሀገሮች በመቆጨት ላይ ናቸው። የዩናይትድ ስቴትስ መንግሥት አልበሽርን በቁጥጥር ስር ለማዋል አለመቻሉን አውግዞ መግለጫ ሰጥቷል። ዩናይትድ ስቴትስ የአይሲሲ አባል አገር አለመሆኗ ይታወቃል። የአፍሪካ ህብረት ቀጣዩ ጉባኤ የሚከናወነው በመጪው ጥር ወር በአዲስ አበባ እንደሆነ ተገልጿል። በጆሀንስበርግ በተጠናቀቀው የመሪዎች ጉባኤ ላይ ነው አሁንም የምንቆየው። የአፍሪካ መሪዎቹ የአህጉሪቱ ስደተኞች ተስፋ እየቆረጡ ወደ ውጭ መጉረፋቸውን ለማስቆም የሚያስችል የሚያስችለው ልማት እንደሆነ እየተናገሩ ነው ትላለች። አሁንም አኒታ ፓውል። አዳነች ፍሳዬ ዘገባውን ይዛለች። ዓለም አቀፍ የፍልሰት ድርጅት እንደሚለው በያዝነው ዓመት ብቻ ከ120 በላይ የሚሆኑ ሰዎች ለመሰደድ ሞክረዋል። አብዛኞቹ ደግሞ ከአፍሪቃ የተሰደዱ ናቸው። ይሁንና ያሰቡበት ቦታ የሚደርሱት ጥቂቶች ብቻ ናቸው። በያዝነው ዓመት ብቻ ከ1800 በላይ የሚሆኑት በሜዲትራኒያን ባህር ሰምጠዋል። በደቡብ አፍሪቃ በተካሄደው በአፍሪቃ ሕብረት ጉባኤ የተገኙት የአፍሪቃ መሪዎች ችግሩ የሚጀመረው ከቤት ነው ብለዋል። ከመኖሪያቸው እየፈለሱ የሚሰደዱት ሰዎች ለምን እንደሚወጡ ሲናገሩ ግጭትን፣ ስርዓጥነትን፣ የአያያዝ ጉድለትን እየሸሹ እንደሆነ ይናገራሉ። የደቡብ አፍሪካው ፕሬዝደንት ጃኮብ ዙማ ለዚሁ ተጠያቂዎች መንግስታት ናቸው ይላሉ። ከቅርብ ጊዜያት ወዲህ አፍሪካውያን ወንድሞቻችን፣ እህቶቻችን፣ አባቶቻችንና ልጆቻችን ከድህነትና ስርዓጥነት ለመውጣት እንዲሁም የተሻለ ኑሮ ፍለጋ አደገኛ ጉዞ በማድረግ የሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት በሚያደርጉት ጥረት እያለቁ መሆናቸውን የሚያሳይ አሳዛኝና አሳፋሪ ገጽታን ስንመለከት ቆይተናል። ይህ ጉዳይ እኛን ሁሉ የሚያስጠይቅ ነገር ነው። የሕዝቡን የኑሮ ደረጃ ለማሻሻል ብዙ ብንሰራም፣ ሕዝቦቻችን በአገራቸው ሆነው ለልማት አስተዋጽኦ ሊያበረክቱ የሚችሉበትን ሁኔታ ለመፍጠር እጥፍ ጥረት ማድረግ ይኖርብናል። የአፍሪቃ ህብረት ሊቀመንበር እንኮሳዛና ድላሚና ዙማ ደግሞ የአፍሪቃ ሀገሮች ልማት ላይ ካተኮሩ ተስፋ ይኖራል ብለዋል። ህዝባችን በሳይንስ፣ በምህንድስና፣ በቴክኖሎጂ፣ በሂሳብና በፈጠራ ላይ ትኩረት ሰጥተን እንዲማርና በሙያው እንዲሰለጥን ካደረግነው ሳህልን አቋርጠው ወደ ሜዲተራኒያን ባህር ለመድረስ የሚያደርገውን አስከፊ ጉዞ ያቆማል ህዝባችን እንዲህ አይነት ክህሎት እንዲኖረው ካደረግን ጽንፈኞች ታጣቂ ቡድኖች አሸባሪዎች ወጣት ሴቶችንና ወንዶችን ለመመልመል ከባድ ይሆንባቸዋል አፍሪካ ብዙ ነገር ለማድረግ የምትችል አህጉርናት የሚል እምነት እንዳላቸው ፕሬዝደንት ዙማ ተናግረዋል አፍሪካንስ አፍሪካውያን የሰው ልጅ እድገትን በሚመለከት ብዙ አበርክተዋል። ከትልልቅ የአፍሪቃ ንብረቶች አንዱም ይኸው ነው። አፍሪካውያን አሁን ካሉበት የተሻለ ለመኖር የሚችሉበት ምንጭም ሆነ ክህሎት አላቸው። ጥረታችንን እጥፍ ማድረግ ብቻ ነው የሚያስፈልገን። ይህ ጉዳይ ከሁለት ቀናቱ የአፍሪቃ መሪዎች ጉባኤ አንገብጋቢ የመወያያ ነጥቦች አንዱ እንዲሆን ታቅዶ የነበረ ቢሆንም የሱዳኑ ፕሬዝደንት ዑመር አል በሽር ደቡብ አፍሪቃ መግባት ባስከተለው ጭቅጭቅ ምክንያት የትኩረቱ አቅጣጫ ተለወጠ። የሱዳኑ ፕሬዝደንት በዓለም አቀፍ የወንጀል ችሎት ስለሚፈለጉ ደቡብ አፍሪቃ የችሎቱ አባል በመሆኗ እሳቸውን የማሰር ኃላፊነት አለባት። ደቡብ አፍሪቃ ግን ሚስተር አልበሽር እንግዳችን ናቸው፣ በአፍሪቃ መሪዎች ጉባኤ ለመሳተፍ የመጡ እንደመሆናቸው መጠን ሊያዙ አይችሉም የሚል መልስ ሰጥታለች። አንድ የደቡብ አፍሪቃ ፍርድ ቤት ጉዳያቸው በፍርድ ቤት እስከሚታይበት ጊዜ ድረስ ከደቡብ አፍሪቃ እንዳይወጡ ትዕዛዝ አስተላልፎ ነበር። ይሁንና አይሮፕላናቸው ካለምንም ችግር ትላንት ሲበር ታይቷል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። መጽሔቱን እና ዜናውን አገባድናል። አሁን ከእናንተ ከአድማጮች የደረሱን አስተያየት ልናሰማ ነው። ሁሌ የምትደውሉበት ነጻው ተዘዋዋሪ ቁጥር 2022059942 የውስጥ መስመር 14 ነው። ለማስታወስ ያህል ነው እና በዚህ ላይ ከላካችኋቸው ለአሁኑ እነዚህ መርጠናል። ብለውን የሸካናዳ ግን ወደ ሀያ ሰባት ከአስር ቀን በፊት ማለት ነው። የጸረ ሙስና ኮሚሽን ኮሚሽነር ፓርላማ ውስጥ ገብተው ስድስት መቶ አርባ አምስት ሚሊዮን ብር ከአደጋ ማትረፋቸውን ዜና አሰምተውናል። ሙስናው ሊካሄድ የነበረው ከከፍተኛ የትምህርት ተቋማት ነው፣ ዩኒቨርሲቲዎች። በጣም ያሳዝናል። እነዚህ ዩኒቨርሲቲዎች ብዙ የጸረ ሙስና ኮሚሽነሮች የሀገር መሪዎች የአፈራር ብለን የምንጠብቀው ነው። እስቲ እነዚህ ባለስልጣኖች የዩኒቨርሲቲ አመራር አስተማሪዎችን ስታቅርቡና አነጋግሯቸው ለኢትዮጵያ ሕዝብ የሚሉት ነገር ካላቸው መልስ ካላቸው ለዩኒቨርሲቲዎቹ እንዲህ ከተፈጸመ ከሌላው ምንድን ነው የምንጠብቀው? በጣም ያስደምማል፣ ያስደነግጣል። አይቢ ወይ እንደምናላችሁ ጋና ና። ወይ እኔ ካቤተ ክፍለ ነ ከዚህ ከየሆነ ስቴት ነው አሁን ዛሬ አርብ ለታ በአስራ ሁለት አርብ እና አሁን ከኤርትራ አምባሳደር ጋር ንግግር ስታደርጉት ቃለ ቃለመልለስ ሰምቼ ነው። የኤርትራ መጨቆኛ አበዛዙ ሶስት መቶ ስልሳ እስር ቤት አለ። አንደኛ፣ ሁለተኛ ኢሳያስ ስልጣን ከያዘ ጊዜ ጀምሮ የተወለዱ ልጆች ምን ያህል ናቸው? አገር ቤት አሉት እና ሶስተኛ፣ እነኛ ተምሮ ምን ለውጣ አሳዩ? የት ተምሮ የተኛ ስራ ነው ገቡት? ባህር ላይ ነው እንዱቃኖስ አሳ እራት ሆኑት። ይሄ አለም ህዝብ የሚያውቀውን እሱ ውሸት ነው ውሸቷ ነው ውሸቷ ነው ይላል። ክንቲና ውስጥ አርባ አርባ ሰው እያሰበ ይሄ ውሸት ነው። ከአሳብ ወስዶ ክንቲና ውስጥ አርባ ሰው ማሰሩ፣ ይሄንን ማንም የሚያውቀው ነው። እኔ ኢትዮጵያዊ ነኝ? ኤርትራውም ኢትዮጵያዊ ነች። ኢትዮጵያ ወገንነት ወገና አለ። እኛ ወገን ነን። ኢሳያስ ብለየን፣ እኛ እንለይም። አስተያየት የላካችሁልንን እያችን ጥራ ውሰት። ኧረ በፍፁም ቀጥል። እናመሰግናለን። አድማጮች ተዘዋሪ ስልካችንን ላስታውሱ፣ እንደገና 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን እዛ ላይ መመሪያ አድርገናል። በዛ መሰረት አኑሩልን በኢሜይል ነው እኔ የምልከው ስልክ ማልደውል የምትሉን ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። መልካም። የአሜሪካ ድምጽ ራዲዮ ዝግጅቱን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እስከ አራት ሰዓት ይቀጥላል። እዚች ላይ ትንሽ ቆም ብለ ሙዚቃን እናሰማ። ቆንጆ፣ ጥሩ ሀሳብ ነው። ከእሁድ የራዲዮ መጽሄት ከንጉሥ ያክልሉ ዝግጅት ሰርቄ ነው ይሄን ሙዚቃ ትንሽ ቆንጠር የማሰማው ጎበዝ ትራምፔት ተጫዋች የነበረ ሻምበል መኮንን መርሻ የሚባል አሁን ሙዚቃውን ኢንተርቪው ያደረገው ሰው ሲያዜመው በጣም ማቀውና መወደው ዜማ ስለነበረ፣ ንጉሱ ታምሬን ውለድ ይሄን ሙዚቃ አልኩት። አገኘው ፈልጎ አገኘኝ ያረገው በዘመኑ ቋንቋ የሚያደንቀው ነው፣ ደግሞ እሱም አድናቂው ነው ንጉሱ፣ እና ሙዚቃውን ሰጥቶኛል። ምናልባት የመጀመሪያ ሙዚቃችን እንግዲህ ዛሬ ጥሩ የሻምበል ይሆናል ማለት ነው። Yada do, I the wajinduna wajinduna Ah, what കോമ്പു <laughs> കോ ിന്ദൂ നിന്തൂ നിന്തൂ നാജുമാം യു ലാൻ സുരുക്കുറ ஜுமே ஆகா நூறு യേ പുനറമ്പു കോതുമ്പൂ കോ ചിന്തൂ നിന്ദൂ നിയോ കപ്പം ആ യാരൂടാ യാര റി തുഞ്ഞൂട አስታውሻል ዜ ትዝ አለኝ። አሁን ሻምበል መኮንን ግን በህይወት የሉም የለም እና ቆየት ቶራል ከዚህ ዓለም በሞት ተለዩ። የእሱን ታሪክ ነው ለእሁድ የምናቀርበው። ሌላም ታሪክ ቆንጆ ቆንጆ ታሪክ አለው። እሁድ እንግዲህ ከእናንተ ጋር ከአሁኑ ቀደም ብለን አስተዋወቅን። የአሜሪካ ድምጽ ራዲዮ ጣቢያ ፕሮግራሙን እስከ ምሽቱ አራት ሰዓት ይቀጥላል። አጠር ያለ የምሽቱን አርሰ ዜና እናሰማ። አሸባሪው ቡድን አልቃይዳ መሪውና የየመኑ ኃይለኛ የሚባለው ቅርንጫፍ ዋና አዛዥ የነበረው ናስር አልዌሺ ባለፈው ሳምንት በዩናይትድ ስቴትስ የድሮን ጥቃት ተገደለ ሲል ተናገረ። በሌላ ዜና የሊቢያዊ አልቃይዳ ግብረ አበር ቡድን ዩናይትድ ስቴትስ ባደረሰችው የአየር ጥቃት ተገድለዋል ያላቸውን ሰዎች ስም ዝርዝር አውጥቷል። የጥቃቱ ዋና ኢላማ የነበረው ሞክታር ቤል ሞክታር የሚባለው ሰው ስም ግን የለበትም። በቀድሞ የግብፅ ፕሬዚደንት ሞሐመድ ሞርሲ ላይ እስረኞች ወህኒ ቤት ሰብረው ካመለጡበት ድንገት በተያያዘ የተበየነው የሞት ቅጣት እንዲፀና ዛሬ ፍርድ ቤት እንደወሰነ ታወቀ። ሶሪያ ውስጥ ኩርዶቹ ተዋጊዎችና መንግስቱን እየወጉ ያሉት አማጽያን ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ታጣቂዎች አባረው ሲያበቁ ስትራቴጂያዋን የድንበር ከተማ ታል አባይድን ሙሉ በሙሉ መቆጣጠራቸው ተነገረ። ወደ ሁለተኛው አጋማሽ እንሻገራለን። አድማጮች አብራችሁን ቆዩ። የጤና ፕሮግራም ይቀጥላል። አይቴክ የተባለ አሜሪካዊ ምግባረ ሰናይ ድርጅት በመቀሌ ሆስፒታል ስር ያስገነባው የሳምባ ነቀርሳን ሕክምና የሚሰጥበት ማዕከል ጥሩ አገልግሎት በማካሄድ ላይ መሆኑን ግርማይ ገብሮ ከዚያው ገልጧል። ቢሆንም ግን የበለጠ አገልግሎት በመስጠት አሁንም የጤና ባለሙያዎች እጥረት እንዳለበት የማዕከሉ አስተባባሪ ዲሬክተር ፍቅረ ስላሴ ደሳለኝ ትናንት ለግርማይ ገልጠውለታል። በሽተኞች ለምግብና ለመጓጓዣ የገንዘብ እርዳታ ስለሚፈልጉ ለጋሽ ድርጅቶች ትኩረት እንዲሰጧቸውም ዶክተሩ ይማጸናሉ ብሏል። እንግዳው ራሳቸውን በማስተዋወቅ ይጀምራሉ። ዶክተር ፍቅረ ሰላም እንደሰለኝ ይባላለሁ። የውስጥ ደዌ ሐኪም ና በተለይ ደግሞ በመድኃኒት የተላመደ ቲቪ ላይ ነው ምሰራው። እዚህ በመቀሌ ሆስፒታል ኤምዲአር ቲቪ ሰርቪስ ትግራይ ጤና ቢሮ ትብብር ና በአይቴክ አሜሪካ ኤን ጂ ኦ ማለት ነው የተገነባ ነው። ተራው ሳንባ ነቀርሳ እና መድኃኒት የተላመደ ሳንባ ነቀርሳ ልዩነታቸው ምን እንደሆነ እስኪ ንገሩ። ቲቪ በአጠቃላይ ሁሉም ቲቪ ናቸው። መድኃኒት የተላመደም ቲቪ፣ መድኃኒት ያልተላመደውም ቲቪ ቲቪ ናቸው። ለቲቪ ሕክምና የሚውሉ አምስት መድኃኒቶች አሉ። አይኤንኤች፣ ሪፋምፕሲን፣ ፓራዚናማይድ፣ ኢታምፕቶል ና ስትሬፕቶማይሲን ናቸው። እነዚህ አምስት መድኃኒቶች ለቲቪ ሕክምና የሚውሉ ማለት ነው ዋና ኮር መድኃኒቶች ግን የምንላቸው ዋናዎቹ ሁለት መድኃኒቶች የምንለው ግን አይኔች ና ሪፋምፒሲን የሚባሉት ሁለቱም መድኃኒቶች ነው። ስለዚህ መድኃኒት የተላመደ ቲቪ ማለት ቲቪው በእነዚህ በሁለቱ ዋና አገልግሎት ስለሚውሉ የቲቪ መድኃኒቶች አይኔች ና ሪፋምፒሲን የማይድን ሆኖ ሲገኝ መድኃኒት የተላመደ ቲቪ ወይንም ኤምዲአር ቲቪ ይባላል። አንድ ሰው ለቲቪ እየታከመ የማይድን ከሆነ ኤምዲአር ቲቪ ተይዟል ማለት ነው። ኤምዲአር ስንል ምን ማለታችን ነው? መልቲ ድረግ ሬዚስተንስ ማለት ነው። ስለዚህ በሽታው መድኃኒቱን ለምዶታል ማለት ነው። መድኃኒቱን ለምዶታል ማለት ለሕክምና ለቲቪ የሚውሉትን አምስቱን መድኃኒቶች ውስጥ ዋና የሆኑ ኮር ሁለቱን መድኃኒቶችን ለምዷል እና ለነዚህ ከለመደ ማለት ለሌሎችም ለምዷል ማለት ነው በተዘዋዋሪ መንገድ። የሁለቱም ቲቪ ምልክታቸው አንድ ነው። ልዩነታቸው ብቻ ምንድን ነው? ኤምዲአር ቲቪ የተያዘ ሰው ብዙ ጊዜ በመድኃኒቱ አይድንም፣ እየባሰበት እየባሰበት ይሄዳል። ያኛው ግን ከሆነ ግን እየተሻለው እየተሻለው ነው የሚመጣው። ዶክተር ፍቅረስላሴ መድኃኒት የተላመደ ሳንባ ነቀርሳ የምንለው ኢትዮጵያ ውስጥ በቂ የህክምና አገልግሎት አለ? ኢትዮጵያ ውስጥ ያለው ሁኔታ እንዴት ነው? በዓለም አቀፍ ስንመጣ ወደ 3.6 ፐርሰንት ነው። በአዲስ ፔሽንቶች ውስጥ መድኃኒት ወስዶ በማያውቁ ፔሽንቶች ላይ 19.8፣ ደግሞ ከዚህ በፊት ቲቢ ታክመው በነበሩ ሰዎች ላይ አለ ይባላል። ኢን ጀነራል ስርጭቱ ይህንን ነው የሚመስለው። ወደ ኢትዮጵያ ስንመጣ ወደ ኢትዮጵያ ጋር ደግሞ ስንመጣ ሁለት ነጥብ ሶስት ፐርሰንት ነው አዲስ ፔሸንቶች የቲቪ መድኃኒት ከዚህ በፊት ታክመው በማያውቁ ሰዎች ውስጥ ማለት ነው። ከዚህ በፊት ግን በታከሙ ሰዎች ላይ 17 ነጥብ ስምንት ነው። ከዚህ በፊት ሕክምና ሲሰጠ የነበረው አንድ ሴንተር ላይ ነው የነበረው እስከ ላስት ስሪ ፎር ይርስ ሕክምና ሲሰጥ የነበረው ቅዱስ ጴጥሮስ አዲስ አበባ ላይ ብቻ ነው። ፔሸንቶች ሪፈር ነው የሚባሉት ከየክልሉ። ነገር ግን እዛ ያልጋ የቦታ ጥበታ አላቸውና

ኤምዳር ቲቪ አዲስ ሰርቪስ ነው፣ እና ለጤና ባለሙያውም አዲስ ነው እና ገና አሁን እየተስፋፋ ያለው ያው በሂደት እና በእንትን የሚታዩ ብዙ ቻለንጆች አሉት። ዶክተር ፎረ ስላሴ፣ ይህ መድኃኒት የለመደም ይሁን ያልለመደ ሳምባነቀርሳን ለመከላከል ህዝቡ ምንድን ነው ማድረግ የሚጠበቅበት? ዋና መንስኤ የሚባለው ምንድን ነው? በቀጥታም ሆነ በተዘዋዋሪ መንገድ ፔሽንቱ ተገቢውን ህክምና ባለመውሰድ ነው ዋናው። ስለዚህ ምንጊዜም ቢሆን የቲቪ ታካሚ ኢን ጀነራል መድኃኒት የተላመደም ሊሆን ይችላል ያልተላመደም ሊሆን ይችላል። መድኃኒቱን በአግባቡ መውሰድ አለበት። በየቀኑ ጤና ጣቢያ ላይ ወይም ሆስፒታል እየሄደ ነው መዋት አለበት። ቤቱ ሄዶ አይደለም የሚታከመው ወደ ቤት ወስዶ አይደለም የሚታከመው። ምንድነው በአቅራቢያ ወዳለ ጤና ጣቢያ ላይ እየሄደ ሐኪሙ ነው እንዳያቋርጠው ነው እንዳያቋርጠው። ምክንያቱም ቅድም እንዳልኩት በአግባቡ መድኃኒትን አለመውሰድ ነው የኤምዲአርቲቪ የሚያጋልጠው። ኤምዲአርቲቪ አክቹዋሊ አሁን ታከም ጀምረዋል እኛ ራሱ እስካሁን ድረስ ወደ ሀያ ምናምን አካባቢ የሚጠጉ ፔሽንቶች ኪውርድ ሆነዋል ድነዋል ድነዋል አዎ ከባድ ነው ልናክም እንችላለን በመጠኑ መድኃኒት የተላመደ ማለት ነው ነገር ግን እስቲል ከባድ ነው መድኃኒቱ የተላመደ ቲቢ ማከም አንደኛ መድኃኒቶቹ ውድ ናቸው ሲደመር ደግሞ በጣም ሳይድ ፌክት አላቸው ለረዥም ጊዜ ነው የሚወሰደው እስከ ሁለት ዓመት ይወሰዳል እና ስምንት ወር መርፌ ሊኖረዋል በትንሹ ይሄ ማለት እንግዲህ ሰውየው ከስራ ይፈናቀላል ከቤተሰቡ ምናም ብዙ ችግር ነው ያለው ስለዚህ በቃ አንድ ሰው የመጀመሪያው ቲቪ ላይ መድኃኒቱን በስነ ስርዓቱ ከወሰደ ይድሏል። ስለዚህ ማንም የቲቪ ታካሚ መሆን ያለበት ህክምናው በሚጠይቀው መስፈርት መሰረት በዛ በጤና ባለሙያ በሚለው መንገድ ቢሄድ ይመረጣል። መከላከያውስ አሁን ህዝቡ ምንድን ነው ማድረግ የሚጠበቅበት? በተለምዶ መስኮት ክፈቱ በስብሰባ ጊዜ በአውቶቡስ ውስጥ ምናምን ይባላል። ህዝቡ ደግሞ ይህንን በቀላሉ አይቀበልም። በነገራችን ላይ አሁን መስኮት በመክፈት ወይም አንድ ሰው በሚስልበት በሚያስነጥስበት ሰዓት አፍና አፍንጫ ሸፍን የሚለው ትልቅ መልእክት ነው። እኛ እያየነው ነው እዚህ ዛሬ አንዱ ከቤተሰብ ይመጣል፣ ነገ ደግሞ ሁለት ሦስት ሰው ይመጣል ከቤተሰብ ውስጥ። ቲቪ በፀሐይ ብርሃን ጨረር ለተወሰነ ጊዜ ከተጋለጠ ይሞታል ነው። ሲደመር ደግሞ አድገት ቬንትሌሽን ካለ በቂ ንፋስ ካለ፣ አዎ በቂ ንፋስ ካለ ምን ይሆናል? ያንን ንፋሱ ይወስደዋል። ሲደመር የፀሐይ ብርሃን ምናምን ካለ ደግሞ የመሞት ቻንሱ በጣም ከፍተኛ ነው። ስለዚህ አሁን ለምሳሌ ቤት ውስጥ መስኮትና በር በመክፈት ብቻ ቲቪ በሽታን በቤተሰብ ውስጥ ራሱ በጣም መከላከል ይቻላል። ዶክተር ፍቅረ ስላሴ ሌላ ከሞያ አንጻር የሚሉት ነገር ካለ? የጤና ባለሙያ እጥረት አለ በዚህ ፊልድ ላይ ቅድም እንዳልኩ አዲስ ነው። ባለሙያ እጥረት፣ የባለሙያ እጥረቶች ምናምን አሉ። ደግሞ ሌላኛው ፔሸንት ሰፖርት በጣም አስፈላጊ ነው። በሽተኞችን ማገዝ አለባቸው መታገዝ አለባቸው። በምን መልኩ ማን ነው የሚያግዛቸው? መንግስት ያው ባለው የተወሰነ ነገሮች አሉ። መድኃኒቱን እዚህ ይወጣሉ። ነገር ግን ያው ግን ስቲል በቂ አይደሉም። ይሄ ከሀገሪቱ አንጻር ነው ያ ነገር የተደረገው እንጂ በቂ አይደለም። ምግብ አለ። ለምሳሌ የትራንስፖርት ገንዘብ እንዲመለስ የሚል ነገር አለ ከሩቅ የሚመጡ ፔሽንቶች። በተጨማሪ መቶ መቶ ብር ደግሞ በየወሩ እንዲሰጥ የሚል ነገር አለ። ከዛ ደግሞ ሲደመር ምናለን ፓስታ፣ ወተት እና ዘይትም አለ የስንዴ ዱቄት ይሄ ግን በቂ አይደለም ነው? አዎ፣ ይሄ በቂ አይደለም ማለት እንደምታየው አንድ ኪሎ በወር ነው። ፓስታ ፓስታ አንድ ኪሎ። እኛ የምናደርገው የሶስት ወር የስድስት ወር በአንድ ላይ ተጠራቅሞ እንሰጣቸዋለን። ምኪዝ ለእኛ ራሱ ላሰጣት አይመችም። እነዚህ ነገሮች ከተሟሉ መድኃኒቱ በጣም ኢፌክቲቭ ነው፣ አይተነዋል። እኛ አሁን ጥሩ ሰፖርት ያላቸው ፔሽንቶች በቃ ወትካሙ በጣም ቆንጆ ነው። ኤኒ በዲ የሚጠይቀን ካለ እኛ ለፔሽንት ጥቅም እስከሆነ ድረስ እኛ ሁሉም የጀመሩ ፔሽንቶች ስም ዝርዝራቸው እስከና አድሬሶቻቸው እና ምን ስንተኛ ወር ላይ እንደሆኑ ምናምን የሁሉም አድሬሶቻቸው አለን እኛን ኮንታክት ማድረግ ይችላሉ። በኢትዮጵያ ሶስተኛው መድኃኒት የተላመደና ያልተላመደ ሳምባ ነቀርሳ ህክምና መስጫ በዚሁ በመቀለ ሆስፒታል ስር እየሰጠ ያለውን አገልግሎት ነበር እየገለጽን የነበረው የተቋሙ አስተባባሪ ዶክተር ፍቅረ ስላሴ በጣም ነው መመሰግኖት እሺ፣ በጣም አመሰግናለሁ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። ቀጥሎ ደግሞ ንግድና መጣኔ ሀብት የኢትዮጵያ መንግስት ላለፉት አምስት ዓመታት በሥራ ላይ ያዋላቸው የምጣኔ ሀብት ፖሊሲዎች ግባቸውን መጥተዋል፣ በአፈጻጸም ረገድም አበረታች ለውጦች ታይተዋል ይላል። የዜጎች የነፍስ ወከፍ ገቢ መጨመሩንና የድህነት ምጣኔም በመቶኛ ቀንሷል ሲሉ የገንዘብ ሚኒስትሩ ለሕዝብ ተወካዮች ይፋ አድርገዋል። በሌላ ጎን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ኑሮ በማሻሻል ረገድ ብዙ ክፍተቶች እንዳሉበት ባለሙያዎች ያስረዳሉ። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር ከሁለት ባለሙያዎች ጋር ያደረገው ውይይት ቀጥሎ ይቀርባል። እንደምናመሻቸው አድማጮች የምሽቱን የንግድና ምጣኔ ሀብት እንግዶቻችንን ላስተዋውቅ። ዶክተር ደምስጭ ያና ለው ከአዲስ አበባ ኢትዮጵያስ ኢንዲጂነስ ፖሊሲን ግሮት አግሪካልቸር ፓስትራልን ሮል ዴቨሎፕመንት የኢትዮጵያ ሀገራዊ ልማት ፖሊሲና እድገት ግብርና፣ አርብቶ አደርና የገጠር ልማት የሚል እንግዲህ በግርድፉ ስተረጉመው ነው መጽሐፍ በቅርቡ ያሳተሙ የምጣኔ ሀብት ባለሙያ ናቸው። ሌላኛው ደግሞ ከዚህ ከሽካጎ ፕሮፌሰር ጌታቸው በጋሻው እዚህ በዩናይትድ ስቴትስ በሃርፐርስ ኮሌጅ የምጣኔ ሀብት መምህር ናቸው። ሁለታችሁም ወደ ውይይቱ እንኳን በሰላም መጣችሁ። እናመሰግናለን እንደሰጣችሁኝ፣ አመሰግናለሁ። መልካም እንግዲህ የኢትዮጵያው የገንዘብና የኢኮኖሚ ልማት ሚኒስትር አቶ ሱፊያን አህመድ ባለፈው ሳምንት ወደ ሕዝብ ተወካዮች ምክር ቤት አምርተው ነበረ። በዛን ወቅት ባደረጉት ንግግር የሀገሪቱ ምጣኔ ሀብት በሁለት ዲጂት እያደገ እንደሆነ ነው የገለጹት። የዜጎች የነፍስ ወከፍ ገቢም በእጅጉ አድጓል፣ ድህነትም ቀንሷል ብለዋል። እስቲ ከአንደበታቸው እንስማ። በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብሏል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው። በዚህም መሰረት በ1997 የድህነት ምጣኔው 38.7 በመቶ የነበረ ሲሆን በ2003 ወደ 29.6 በመቶ ዝቅ ማለቱን የተደረገው በቤተሰብ ገቢና የፍጆታ ወጪ መረጃ ላይ ተመስርቶ የተካሄደው የድህነት ዳሰሳ ጥናት አመላክቷል። መልካም እንግዲህ ሰምተናል፣ ከሚኒስትሩ ቁጥሮችን በቅድሚያ ወደ አዲስ አበባ ነው ማመራው። ዶክተር ደምስ ጫን ያለው በሀገሪቱ በተለይ እንግዲህ በሁለት መልኩ ነው የየነፍስ ወከፍ የሀገር የዜጎች የነፍስ ወከፍ ገቢ በእጥፍ በሚሆን እንዳደገ ነው ሚኒስትሩ የገለጹት። የድህነት ቅነሳም እንደዚሁ ሰፊ ነው። ምን ማለት ነው? የዜጎች የነፍስ ወከፍ ገቢ ጨመረ ስንል እና ድህነት ቀንሷል ስንል በአጠቃላይ ሁለቱም እንግዲህ ጠቋሚዎች በመጀመሪያ በአጭሩ ሁላችንም ሊገባን በሚችል መንገድ አገሪቱ በየዓመቱ እያመረተች በዋጋ ሲተመን ያላት ገቢ ምጣኔ ሀብት ላለው የህዝብ ቁጥር ተካፍሎ ይመጣ ነው የነፍስ ወከፍ ገቢ የሚባለው። ምርት በዋጋ ተባሶ ለህዝብ ተካፍሎ ማለት ነው እና እሱ እንደጨመረ ነው ሚኒስትሩም የተናገሩት። ሌላ ያው ድህነት እንግዲህ የእሱም መመዘኛ ያለው በመመዘኛው መሰረት እንዳሉት ቀንሷል ነው። የድህነት ቀንሷል ማለት ግን ድሀ የለም ማለት አይደለም። ፕሮፌሰር ጌታቸው በጋሻው ይህንን ቁጥር እንዴት ነው የሚመለከቱት? እንግዲህ በስፋት በዚህ ፕሮግራም በመጡባቸው በርካታ ጊዜያት ከኢትዮጵያ መንግስት የሚወጡ አሃዞችንም የሚጣረሱና እንዲያውም ከዓለም አቀፍ ድርጅቶች ጋርም በእውነት ሲመሳከሩ ትክክለኛ አይደሉም እያሉ ሲናገሩ ቆይተዋል። እንግዲህ መልካም ዜና ይመስላል ለኢትዮጵያውያን። ይሄ እንዴት ያዩታል እርስዎ? እውነት ቢሆን ኖሮ መልካም ዜና ነው ወንድሜ። አንዱ ቅድም አንተው በጀመርከው እነኚህ መረጃዎች ወይም አያዞቹ ከየት ተገኙ? አቶ ሱፊያን በምን ላይ ተመስርተው ነው ይሄንን ተመን የነፍስ ወከፍ ገቢን እውነተኛው ወይም ሪል ወይንም ደግሞ ኖሚናል የሚባለው እንዲሁ አሁን የተናገሩት ዶክተር ደምሴ እንዳሉት በየአመቱ የሚመረተው ባለው ዋጋ ተባዝቶ ለህዝብ ሲካፈል የሚለው ኖሚናል ማለት ነው። ወይም ደግሞ ይሄ ማለት የዋጋ ግሽበትንና የኑሮ ውድነትን ከግምት ውስጥ ያላስገባ ማለት ነው ማለት ነው። የዋጋ ግሽበቶችን ያልተመለከተ የዛሬ አሁን እሳቸው ተገኘ የሚሉት ስድስት መቶ ሰላሳ ሁለት የአሜሪካን ዶላር ነፍሶ ወከፍ ገቢ ከዛ በፊት የነበረው በሶስት አመት ይቀድም ከነበረው እኩል ይገዛል ወይ? እነኛ የኢትዮጵያ ህዝብ አሁን እንግዲህ በኢትዮጵያ አቆጣጠር መሆኑ ነው በሁለት ሺ ሶስት እና በ ሁለት ሺህ ስድስት ዓመተ ምሕረቶች የዋጋ የገቢያቸው እንደዛ ኦልሞስት እጥፍ ሲጨምር አለ ነገሩን ስመለከተው እንኳ እጥፍ ሳይሆን ሀምሳ ዘጠኝ በመቶ አድጓል ነው የሚሉት። እውነት ሊገዟቸው የሚችሏቸው በቆሎ፣ ጤፍ ጤፈን መግዛት መቻላቸውንም አላውቅም። ዘይት ወይም ምንም ምንም ነገር ያን ያህል ሊገዙ ይችላሉ ወይ በሚባልበት ጊዜ እንዳልሆነ ብዙ መረጃዎች አሉ። እኛም ይህንን ጥያቄ ሸማቾችን፣ በተለይ ባልደረባችን እስክንድር ፍሬው በአዲስ አበባ ጎዳናዎች እየተዘዋወረ እንዲሁ በለፍ ተቀደም፣ በኑሯቸው በዜጎች ኑሮ ላይ ምን ለውጥ መጣ የሚሉ ጥያቄዎችን አንስቶ ሲነጋገር ነበር እና በለፍ ተቀደም ያሰባሰባቸውን የህዝብ አስተያየቶችና አድምጥ። ሚኒስትሩ የገለጹት የራሳቸው ኢንፎርሜሽን ሊኖራቸው ይችላል የእሳቸውን ያክል መንግስት መዋቅር ውስጥ እኛ እውቀቱ ባይኖረንም ማለት ኢንፎርሜሽኑ ሙሉ ባይኖረንም፣ አሁን ባለው ሁኔታ ግን እኛም በህብረተሰቡ ውስጥ ያለን ሰዎች ስለሆንን ህብረተሰቡ ውስጥ ያለውን ችግርና መልካም ጎን እናውቃለን። ስለዚህ በአሁኑ ሰዓት አገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው። እኔ የዜጎች ገቢ ጨምሯል የሚባል ነገር ቢሆን ለምሳሌ ሁሉም ህብረተሰብ ገቢ ጨምሯል ማለት አይቻልም። የተወሰኑ ሰዎች ገቢያቸው ጨምሮ የተደላደለ ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። ዝቅ ብለህ ግን ብትመለቀ ጠቅላላ አንድ ሰው የሆነ ሀሳብ ቢሰጥህ ጠቅላላ እያንዳንዱ ቤት ውስጥ ገብቶ የተጠና ይመስል አይደለም። እኔ ጋ አሁን ችግር አለ። ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚህ ጋር ስንት ነው ጾሙ ምሳ በልቶ ራት ማይበላ ሰው አለ። ቁርስ በልቶ ምሳው ማይበላ ሰው አለ። እነሱ እዛ ስለሆኑ አይታያቸው ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖሩ ነው የሚመስል አሁን የመንግስት ሰራተኛን ውሰደው ደሞዙ አምስት ሺ ብር ተከፋይ ቢሆን ሺህ ምናም ብር ነው የሚቆረጥበት መቶ እቃዚ ፔስታል ማይሞላ እቃ በአምስት መቶ ብር ገዝቶ ይሄዳል በብዛት የመንግስት ሰራተኞች ቤት የላቸው፣ ቤት ኪራይ ያለ፣ አስር ልጆች ይኖራቸዋል። ይህን ሁሉ እኔ እንዴት እንደሚኖር እንጃ፣ በጣም ነው የሚከብደው። ምንም የቀነሰ የተሻሻለ ነገር የለም። እሱን በተግባር እኮ ማሳየት ነው እዚህ ጋር ብለው ወይ የለወጡት ነገር ቢያሳዩ ጥሩ። ሰው የጨመረ ነገር እንዳለው ታያለህ። ባለባበሱ፣ ባበላሉ፣ በሁኔታዎች፣ ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል። እንግዲህ እኔ በዚህ ባለሙያም አይደለውኝም፣ በፐርሰንት ላወጣልህ አልችልም። እንዲሁ ግን ከውጭ ከምታየው ሁኔታ ግን የሕዝቡ ገቢ እየተሻሻለ ይሆናል ብዬ ገምታለሁ። ሰው እንደምታየው ድህነት በጣም አለ። ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ፣ ያው ሁሉም ሰው እንደሚያየው ነው። ኑሮ እየተወደደበት ነው። ድሃ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል። እንግዲህ አድምጠናል። በለፍተ ቀደም የተሰበሰቡ የሸማቾች የህዝብ አስተያየቶችን ነው የሰማነው። ዶክተር ደምስ ጫን ያለው፣ ከአዲስ አበባ ወደ እርስዎ ልምጣና እንዴት ይመለከቱታል? እነኝህ የነፍስ ወከፍ ገቢ እድገት፣ ድህነት ቀነሰ ይባልና በሌላ በኩል ደግሞ ህዝቡ ጋር በሚካሄድ ጊዜ የዋጋ ግሽበት፣ የኑሮ ውድነት በጣም እንዳማረራቸው ሲገልጹ ይሰማል። አድማጮች እንደሰማችሁት ዝግጅቱ አልተጠናቀቀም። ሄኖክ ሰማእግዜር የምጣኔ ሀብት ባለሙያዎች የሚሰጧቸውን አስተያየቶች ይዞ በቀጣዩ ሳምንት ይመለሳል። ዶክተር ደምስ ጫን ያለውንና ፕሮፌሰር ጌታቸው በጋሻውን ለሰጡን ማብራሪያ እናመሰግናለን። አድማጮች አሁን ባሉት ጥቂት ደቂቃዎች የእናንተ አስተያየቶች የደረሱናሉ። ወደዚያ እንለፍ። የአሜሪካ ድምጽ ሬዲዮ የአማርኛው ክፍል ባልደረቦች እንደምን ሰነበታችሁ? የረጅም ዓመታት አድማጫችሁ ነኝ። በገጠሪቱ ኢትዮጵያ በምኖርበት ጊዜ የጃንጥላ ሽቦ ቀጣጥዬ የሬዲዮኔን አንቴና አስረዝሜ በትከሻዬ ሬዲዮኔን ተሸክሜ የመስመር መፈለጉን ቁልፍ እየነካካሁነ የሬዲዮኔን ጀርባ በመዳት እየተመጠንኩ የተሻለ ድምጽ በመፈለግ በሀሽታውን መሀል ቢሆን እየተቆራረጠ የሚመጣውን ድምጻችሁን በመስማት በርካታ ቁም ነገሮችን ታስጨብጡኝ ነበር። አሁንም ወቅትና ሳይንስ በፈጠረው የተንቀሳቃሽ ስልኬን የድሮ ሬዲዮኒን በተመተምኩበት መዳሴያሽ መሆነም መንኩ ያለምንም የድምጽ ጥራት መጓደል አቅራቢያችሁ ሆኜ ዝግጅታችሁን አዳምጣለሁ። በዛሬ ዕለት ወደ አስተያየት መስጫ መስመራችሁ ያስደወለኝ በትላንትና ዕለት በመስታወት ፕሮግራማችሁ ያቀረባችሁትን ቤተኛ እንግዳችሁን ሄኖክን በተመለከተ አንድ ነገር ለማለት ነው። ሄኖክ በኢትዮጵያ ምርጫ ወቅት በተለያዩ ቦታዎች በመዘዋወር ያየውን የታዘበውን ሲዘግብልን ሰንብቷል። በትናንትናው ዕለት ከሉላና ከቆንጂት ስለ አንድ ለአምስት አደረጃጀት የሚባለውን በተመለከተ የሚወረወሩለትን ጥያቄዎች ለዛ ባለው መልኩ የተለያዩ የፖለቲካና የህብረተሰብ አደረጃጀቶችን በምሳሌነት በማጣቀስ አስረድቶናል። እሱ በጋዜጠኛነቱ ከማንኛውም ወገን ሳይወግን ማለትም ኒውትራል በመሆን ሁሉንም ነግሮናል። እሳት በሌለበትም ጭስ አላጨስም። አስቸጋሪ ሁኔታ ሲያጋጥመውም ይለፈኝ የሚለውን ወጣት አልዘነጋም። በአጠቃላይ ልብ ያለው ልብ ይበል ብሎ ነው የተወው። ይህ ይመስለኛል የጥሩ ጋዜጠኛ ምግባር። እናም ሄኖክን አደነቅኩትና ሁንበት አልኩት። ቸርን ሰንብት። ሰገን ነኝ ከዲሲ ሎ ቪዎች፣ እንደምናችሁ ደህና ናቸው ወይ? አንድ አስተያየት አለኝ ስለ ታማኝ በየነ ልማት ነው እና ታማኝ እውነተኛ የዲሞክራሲ ታጋይ ተብሎ ተሸልሟል። በጣም ገርሞኛል። እነዚህ አዲስ አበባ ሁነው የሚታገሉት ምን ሊሸለሙን ይችላሉ ማለት ነው? ስለዚህ ታማኝ በየነ አይገባውም ከመጨረሻ አይገባውም። ለተሻለ ለፍትህ ለሚታገሉ አዲስ አበባ ላሉ ልመስል ቅንዳ ቢሰጡ የተሻለ ነው ማለት ነው። አመስግናለሁ። ሲሜሜን ከሚኒስራ ሆሎ፣ እንደምን አላችሁ? የምደውለው ከዚህ ከአሜሪካ ነው። ማለት የምፈልገው ነገር የኢህአዴግን እንኳን ደስ ያለህ ለማለት ያህል ነው። መቶ ፐርሰንት ምርጫ ስላሸነፈ፣ ያው ማለት የምፈልገው ቀጣይ አምስት ዓመትም መቶ ፐርሰንት እንደሚያመጣ ያው የተረጋገጠ ነው፣ በሱ እይታ። ስለዚህ እንኳን ደስ ያለ በሩልኝ። አመሰግናለሁ። ከዚህ ከአሜሪካ ነኝ። መልካሙኒ እናመሰግናለን አስተያየት የላካችሁልንን አድማጮቻችንን። ሌሎቻችሁም እንደዚሁ አስተያየቶቻችሁ አይለዩን። አሁን ከመሰናበታችን በፊት የፕሮግራም ማሳሰቢያ።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 አድማጮች ልንሰናበት ጥቂት ደቂቃዎች ናቸው ያሉን። በማጠቃለያ ዜናውን ላሰማ። አልቃይዳ ምክትል የቡድኑ መሪ የነበረው የነበረውና የየመኑ ኃይለኛ ነው የሚባለው ቅርንጫፍ ዋና አዛዥ የነበረው ናስር አልዌሺ ባለፈው ሳምንት በዩናይትድ ስቴትስ የድሮን ጥቃት መገደሉን ተናገረ። ቡድኑ በቪዲዮ ባሰራጨው መግለጫ ባለፈው ወር በደቡብ ምስራቃዊቷ ሙካላ ከተማ ውስጥ በተካሄደ ጥቃት እሱና ሌሎች ሁለት ሰዎች ተገድለዋል ብሏል። አዲስ የቡድን መሪም ሰይሟል። ቃሲም አልሪሚ የሚባል ነው። የሊቢያዊ አልቃይዳ ግብረ አበር ቡድን ደግሞ ዩናይትድ ስቴትስ ባደረሰችው የአየር ጥቃት ተገለዋል ያለቻቸውን ሰዎች ስም ዝርዝር በዛሬው ዕለት አውጥቷል። የጥቃቱ ዋና ኢላማ የነበረው የሞክታር ቤል ሞክታር ስም ግን የለበትም ቡድኑ አንሳር አልሻሪያ ባወጣው መግለጫ ዝርዝሩ ላይ ካሉት ሌላ የተገደለ ሰው የለም ሲል ነው ያስተባበለው። ዩናይትድ ስቴትስ ሊቢያ ውስጥ ያደረሰችው የአየር ጥቃት እንደ ኤሮፓውያን አቆጣጠር በ2011 የረጅም ጊዜ መሪው የነበሩት ሞአመር ጋዳፊን ከስልጣን ካስወገደው አመጽ ወዲህ የመጀመሪያ እንደሆነ ነው የተነገረው። በቀድሞ የግብጽ ፕሬዚደንት ሞሐመድ ሞርሲ ላይ እስረኞች ወህኒ ቤት ሰብረው ካመለጡበት ሁኔታ በተያያዘ የተሰጠው የሞት ቅጣት ብይን እንዲጸና ዛሬ ፍርድ ቤት እንደወሰነ ተሰማ። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በኢትዮጵያ ሰዓት አቆጣጠር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ የሚያሰማውን ፕሮግራም የዛሬውን እዚህ ላይ አብቅተዋል። ነገማታ ከአንድ እስከ አንድ ሰዓት ተኩል ቀደም በሚለው በመደበኛው ደግሞ ከ3 እስከ 4 በምናቀርባቸው ፕሮግራሞች እንገናኛለን። ከፕሮዲሰሩ ከቴሊ ላይን ባጋር የምሰናበታችሁ ቆንጅ ይታየንኝ። ትግርኛ ፕሮግራም ይቀጥላል። ደህና ደሩ።